አምላክ ምድር ወሰማያት አምላከ ባሕር ወቀላያት ወአምላከ ኩሉ ፍጥረት አምላኮሙ አንተ ለአበው ቅዱሳን አምላኮሙ ለነቢያት አምላኮሙ ለሐዋርያት አምላከ ጻድቃን ወሰማዕት ማረነለነ ለነ አምላክነ እስመ ግብረ እድ